ካፍ ብሂል ከሃሊ እግዚአብሔር ካፍ ሃለፈት ነፍስየ ውስጥ አድኖትከ ወተወከልኩ በቃልከ ደክማ አእይንትየ ለመድሃኒትከ እንዘ ይብላ ማእዝየ ታስተፌሳሃኒ እስመ ኮንኩ ከመዝቅ ውሳሳትያ ወኵነኔከሰ ኢረሳይኩ ሚመጠን እማንቱ መዋዕሊሁ ለገብርከ ማእዝየ ተፈትኽ ሊተ እምእለ ይሰዱኒ ነገሮኒ ሃጥኣን ዛዋ ዋኮሰ ከመህግከ እግዚኦ ኩሉ ትዛዘከ ጽድቅ በአመጻ ሰደዱኒ ርድአኒ ህቀ ክመ ዘምደምሰሶኒ ውስተ ምድር ወአንሰ ኢሃደጉ ትዛዘከ በከመ ምህረትከ ኣህየወኒ ወእእቀብ ሰማኣፎካ